ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች። እግዚአብሔር አምላካችን ዛሬም ደግሞ አንድ እድል ሰጥቶን በፊቱ እንድንቀመጥ ከእርሱም አድ እንድንመገብ ከእርሱም አድ ኖ ተመግበን ደግሞ በክርስትና ሕይወታችን የምናድግበትን ዕለት ሰጥቶናል። እግዚአብሔር እየተመሰገነ ይሁን። በዚህች ምሽት እነሆ እግዚአብሔር አምላካችን ለእኔና ለእናንተ የሚረባውን ሊያስታውቀን የፈለገውን ደግሞ በመንፈስ ቅዱስ አስተማሪነት ይናገረናል። ሀብታችን፣ ገንዘባችን፣ ጥሪታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እኔ ይናንተን ባላውቅም ወገኖቼ፣ ኵራቴና ጥጋቤ፣ ተድላዬ ኢየሱስ ክርስቶስ ነው። አዎ አለኝ የምለው ነገር በዚህች ምድር ቢኖር ኢየሱስ ክርስቶስ ብቻ ነው። እናንተስ? ስለዚህ ይህንን ነገር እያሰብን ወደ ቃሉ ማድ አብረን እንቀርባለን ችን የሆነው ኢየሱስ ክርስቶስ አለኝታችን የሆነው መድኃኔ ዓለም ስሙ ለዘላለም እየተመሰገነ ይሁን። አምሳ ለቃ ስዩም በዚህ ዝማሬ ስላገለገለን እግዚአብሔር አሁንም በቀረው የሕይወት ዘመኑ ኑሮውንና አገልግሎቱን ይባርክያልን። ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔርን የሚፈልጉት ከመልካም ነገር ሁሉ አይጎሉም ይላል ቃልህ። ዛሬም ደግሞ ወደ አንተ ቀርበናል። አንተን ፈልገናል። አንተን እሽተናል። እግዚአብሔር ሆይ እባክህ በዚህች ሰዓት ለባሪያዎች እንደ መሻታቸው እንድትገለጥ ሐሳብህንም ደግሞ እንድትገልጥላቸውና እንድታስታውቃቸው ከዚህ ሆኜ እኔ ወደ አንተ ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ ችግረኛውንና ምስኪኑን እኖ እግዚአብሔር ሆይ የተራበውንና የተጠማውንም እንዲሁ ዝም ብላ አትተውም። እግዚአብሔር ሆይ ልጆች፣ በዚህን ሰዓት የተራቡትን ልጆች የተጠሙትን እኖ ፍላጎታቸውንና መሻታቸውን ከእኔ ይልቅ እግዚአብሔር ሆይ አንተ ታውቃለህ፣ አበጥረህም ትረዳለህ። እግዚአብሔር ሆይ ወደ እያንዳንዳቸው ቤት ወደ እያንዳንዳቸው ኑሮ፣ ወደ እያንዳንዳቸው ሥራ እነሆ ዘልቀ እንድትገባ በዚህ ሰዓት ደግሞ እግዚአብሔር አምላኬ ሆይ እንድታጽናናቸው፣ በያዙትና በጨበጡት ነገር ሁሉ ላይ ጌታ እንድትሆንና እንድትከብር አሳልፌ ላንተ ሰጣለሁ። እያንዳንዱ የቤተ መቅደሱ ዕቃዎች ጭልፋዎች እንኳን ሳይቀሩ ላንተ የተቀደሱ ከሆኑ እኛ ባሪያዎች ደግሞ ይበልጥ እንዴት የተቀደስን እንሆን? ዛሬ ከጭልፋዎች በታች አይደለንም። እግዚአብሔር አባቴና አምላኬ ሆይ ተመልከተን። በእውነት ላንተ ክብር፣ ላንተ ሥራ የተቀደስን እንድንሆን ፈቃድህን እንሻለን፣ ቸርነትህን እንሻለን፣ ምሕረትህን እንሻለን። እግዚአብሔር ሆይ ከጸባዖትህ በዚህች ሌሊት ተመልክተን ደግሞ እንድትባርከን እለምንሃለሁ። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ተብሎ ተጽፏልና በዚህን ሰዓት እግዚአብሔር እግዚአብሔሮ እንድትንመለከተን ወደ አንተ ጸልያለሁ። ጌታዬና አምላኬ ሆይ ልንማርህ ደግሞ ወደ ማዕድህ ቀርበናል። ይህን ማዕድህን ደግሞ መግበን በመንፈስ ቅዱስ አጋዥነት በመንፈስ ቅዱስ ኀይል እያንዳንዱን ነገር እገልጠና እገላልጠ እንድትናገረን እንለምንሃለን። ድካማችንን ከእኛ ላይ ስላንከባለልክ በደላችንን ይቅር ስላልከን እግዚአብሔር አባቴና አምላኬዎች ስለ ተመለከትከን ክብር ክብር ክብር ለታላቁና ለዘላለማዊ ስም ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጐርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፤ በዓለትም ላይ ስለ ተመሠረተ አልወደቀም ይላል። አሁን ደሞ ከአንደኛ ቆሮንቶስ ምዕራፍ ሦስት ቁጥር አሥራ አንድ ያለውን ክፍል እስቲ በማነጻጸር እንመልከት። አንደኛ ቆሮንቶስ ምዕራፍ ሦስት ቁጥር አሥራ አንድ እንዲህ ይላል ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ሰዎች በትክክል በክርስቶስ ላይ ሲደገፉ ጥሩ መሠረት ይኖራቸዋል። ከመንፈስ ቅዱስ ጋር ኅብረት በማድረግ መጽሐፍ ቅዱስ የሚነግረንን መሠረት ያለውን ጥሩ የክርስቲያን ኑሮ ልንመሠርት እንችላለን። ነገር ግን ሌላ ዐይነት መሠረት አለ። እስቲ ማቴዎስ ምዕራፍ ሰባት ከቁጥር ሀያ ስድስት እስከ ሀያ ሰባት ያለውን ደግሞ እንመልከት። ይህን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጐርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀ፣ አወዳደቁ ታላቅ ሆነ ይለናል። አድማጮቼ፣ ይህ ምንን ያመለክተናል? የሰውን ጥረትና መልካምነት ያመለክታል። ይህ በሥጋ የሚሆን መልካምነትና ጥረት ብቻ ነው ነገር ግን በሥጋ ከሚሆኑት ከእነዚህ ጥረቶች በላይ የሆነው ትክክለኛው መሠረት ኢየሱስ ክርስቶስን ያስፈልገናል የዚህ ወንጌል ጸሐፊ ማቴዎስ እንዲህ በማለት ይህን ክፍል ያጠናቅቃል እስቲ ቁጥር ሀያ ስምንትና ዘጠኝን ተመልከቱ ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ እንደ ጻፎቻቸው ሳይሆን እንደ ባለ ሥልጣን ያስተምራቸው ነበርና፣ ይለናል። ጌታችን ኢየሱስ ክርስቶስ ሥልጣን ያለው አስተማሪ ነበር። ያነበበውን የሚደግም አስተማሪ አልነበረም። ስለዚህ እኛም ዛሬ ስለምንናገረው ነገር ማስተዋል ያለብን ትክክለኛው የእግዚአብሔር ቃል ሥልጣን ያለው መሆኑን ነው። ቃሉን ስናስተምር ያልኖርነውንና ልክ ያልሆነውን ተረት ዝም ብለን ማውራት የለብንም። ዛሬ በእጃችን የመዳንን መልእክት የያዘ የደህንነት ወንጌል አለ። እንደሚሠራ እርግጠኞች ነን እናምናለንም። ምክንያቱም በእኔም ሕይወት ሠርቶአልና ይህ በእኛ ሕይወት የሠራው ወንጌል በሌሎችም ሕይወት ሲሠራ ልናይ ይገባናል። ስለዚህ የተራራው ስብከት በጣም ጠቃሚ የመጽሐፍ ቅዱስ ክፍል ነው። ልናነበው ልናውቀው ይገባል። የክርስቶስንና የእኛን ማንነት መለኪያዎች በግልጽ ያሳየናል። እንዴት መኖር እንደሚገባንም ግልጽ ያደርግልናል። የተራራውን ስብከት በዚህ እናጠቃልላለን አድማጮቼ። በዚህ ድንቅ ቃሉ እግዚአብሔርን እጅግ እናመሰግናለን። ከዚህ በመቀጠል ደግሞ ከማቴዎስ ወንጌል ምዕራፍ ስምንትን አብረን እናጠናለን። የዚህ ምዕራፍ ዋና ሐሳብ ወይም አብይ መልእክት ኢየሱስ የተራራውን ስብከት ግብረ ገብነት ለመተግበር ኀይል እንዳለው ማሳየት ነው። እደግምላችኋለሁ፣ ዋና ሐሳቡ ኢየሱስ ክርስቶስ የተራራውን ስብከት ግብረ ገብነት ለመተግበር ኀይል ወይም ስልጣን እንዳለው ማሳየት ነው። አድማጮቼ ባለፈው ምዕራፍ የተራራውን ስብከት ትምህርት ጨርሰናል። አማኝ ወይም የማያምን ሰው የተራራውን ስብከት በተመለከተ በአንድ ነገር ይስማማሉ ይኸውም ከተራራው ስብከት የበለጠ ታላቅ ግብረ ገብነት የለም በሚል ልብ በሉ ከተራራው ስብከት የበለጠ ታላቅ ግብረ ገብነት የለም ይህ ሁላችን የምንስማማበት ነጥብ ነው እዚህ ላይ አንድ ሰው ይህን ዐይነት ታላቅ ግብረ ገብነት ሊኖረው እንዴት ይችላል የሚል ጥያቄ ሊያነሣ ይችላል ይህን ለመመለስ ማቴዎስ ኢየሱስ የሠራቸውን ተአምራት በማቅረብ ይህን ግብረ ገብነት የሰጠው ሊፈጽመውም ኀይል እንዳለው ያሳያል ያለ እኔ ምንም ልታደርጓ አትችሉምና ይላል ዮሐንስ አሥራ አምስት ቁጥር አምስት ላይ ይህን በማለት ጌታችን ለእኛ ለአማኞች ግልጽ የሆነ ነገር ነግሮናል። ይህን ሁሉ በልባችን እንድንይዘው ወገኖቼ ምኞቴ ነው። እኛ ራሳችን በእግዚአብሔር ፊት ተቀባይነት ያለው ምንም ነገር ማድረግ አንችልም። ዛሬ ክርስቶስ ወደ ዓለም በላከው በመንፈስ ቅዱስ በኩል እኛ ልንሰራ የማንችለውን ይሠራል። እዚህ ላይ ማቴዎስ ሊያቀርብልን የሚሞክረው የኢየሱስ ክርስቶስን የሕይወት ታሪክ ወይም ደግሞ በክርስቶስ አገልግሎት የተፈጸሙትን ድርጊቶች ቅደም ተከተል አይደለም። ይልቁንም ልንስተው የማይገባንን እንቅስቃሴ ነው የሚሰጠን። ንጉሡ ወደ ተራራ ወጣ፣ የመንግሥቱን ሕግ በይፋ አወጀ። አሁን ደግሞ በምዕራፍ ስምንት ከተራራው ወረደ የፈጸማቸውን አስራ ሁለት ተአምራትን እንመለከታለን። ይህ የሚያሳየን ንጉሡ የመንግስቱን ሕግ የመተግበር ኀይል እንዳለው ነው። ማቴዎስ እነዚህን አስራ ሁለት ተአምራት በሐሳብ ቅደም ተከተልን ያደራጃቸው። እስቲ ከዚህ በመቀጠል አድማጮቼ ስድስቱን ተአምራት ወስደን እንደሚከተለው እኔ ማስታወሻዎቻችሁን አውጡና ነጥቦቹን ጻፍ ጻፍ አድርጓቸው። አንደኛ ለምጻሙን ሰው በመዳሰስ ፈወሰው። ይህ ከበሽታዎች የከፋ በሽታ ነው። አንደኛው ነጥብ ለምጻሙን ሰው በመዳሰስ ፈወሰው የሚል ነው ማለት ነው። ሁለተኛ የመቶ አለቃውን ብላቴና የፈወሰው ደግሞ ከርቀት ምንም የሰውነት መነካካት ሳይኖር ነው። ይህን ደሞ ታስታውሳላችሁ። የመቶ አለቃውን ብላቴና ጌታ ኢየሱስ ክርስቶስ የፈወሰው ከርቀት ወይም ደሞ ሩቅ ቦታ ሆኖ ምንም የሰውነት መነካካት ሳይኖር ነው ማለት ነው። ሦስተኛ የጴጥሮስን አማት ጌታ ኢየሱስ ክርስቶስ የፈወሳት በመዳሰስ ነው። የጴጥሮስን አማት በመዳሰስ ፈወሳት። አራተኛ አጋንንትን በማውጣት ደግሞ ተፈጥሯዊ ሁኔታ ውስጥ ሲገባ እናያለን። አምስተኛ በባህር ላይ ያለውን ነፋስ ጸጥ ሲያደርግ በተፈጥሮ ላይ ያለውን ኃይል ያሳየናል። በባህር ላይ ያለውን ነፋስ ጸጥ ሲያደርግ ጌታ ኢየሱስ ክርስቶስ በተፈጥሮ ላይ ያለውን ስልጣኑን ወይም ደግሞ ኃይሉን ነው የሚያሳየን ማለት ነው። ስድስተኛ በጌርጌሴኖን ካሉት ሁለት ሰዎች ጌታ ኢየሱስ አጋንንት ሲያወጣ ደግሞ ኃይሉን አስቸጋሪ በሆኑ መናፍስት ላይ ሲጠቀም እናያለን። ልድገምላችሁ፣ በጌርጌ ሴኖን ካሉት ሁለት ሰዎች ጌታ ኢየሱስ ክርስቶስ አጋንንት ሲያወጣ ኃይሉን አስቸጋሪ በሆኑ መናፍስት ላይ ሲጠቀም እንመለከታለን። እንግዲህ አድማጮች፣ ንጉሡ ወይም ደግሞ ጌታ ኢየሱስ ክርስቶስ በእነዚህ በተለያዩ አካባቢዎች ሲንቀሳቀስ ማቴዎስ ደግሞ ታምራቱን በተከሰቱበት የጊዜ ቅደም ተከተል ሳይሆን በሐሳባቸው ይዘት ቅደም ተከተል ጽፏቸዋል ወይም ደግሞ አስፍሯቸዋል። ኦ ይሄ ጌታ እንዴት ድንቅ ጌታ ነው! አድማጮቼ እስቲ ከዘማሪው ጋር ንጉሡን እንዲህ በማለት እናክብረው ጌታ

አፍ ወዳለው ምንባብ ስንመለስ ደግሞ በምዕራፍ ስምንት ቁጥር አንድ ከተራራው በወረደ ጊዜ ብዙ ሕዝብ ተከተሉት ይላል። እዚህ ላይ ብዙ ሕዝብ እንደ ተከተለው እና አስታውስ አድማጮች፣ የሥነ ምግባርን ሕግ ማወጅ ወይም ደግሞ ማስተማር የቻለው ንጉሥ በኀይልና በሥልጣን በሰዎች መካከልም እንዲሁ ሊንቀሳቀስ ይችላልን የሚለው ጥያቄ አስፈላጊና መሰረታዊ ነው። ውድ አድማጮቼ፣ በኮሌጅ እያለው በመጥፎ ሁኔታዎች ውስጥ ያለፈ የክፍል ጓደኛ ነበረኝ። ታዋቂና መስህብ ያለው ሰው ነበር። በመጨረሻም በመጠጥ ምክንያት አገልግሎቱን ለማቆም ሁሉ ተገደደ። በምረቃ ፕሮግራም ላይ ሰባኪው ምን ማድረግ እንደሚገባን ነገረን። በኋላም ወደ ክፍላችን ከተመለስን በኋላ ይህ ጓደኛዬ ባልጋ ላይ ተዘረጋ። በሐዘንም ውስጥ ሆኖ ማንም ሰው ምን ማድረግ እንደሚገባኝ እንዲነግረኝ አልፈልግም፣ እንዴት ማድረግ እንዳለብኝ እንጂ ብሎ ተናገረን። ወገኖቼ ሆይ ይህንን ሁላችንም የምንፈልገው ነው። ንጉሡ የሥነ ምግባር ሕግ አዋጅ አውጇል። ነገር ግን ሥልጣን አለውን? እስቲ ከዚህ በመቀጠል ይህን ደግሞ ተራ በተራ እንመለከታለን። ኢየሱስ ለምጻሙን ፈወሰ። በማቴዎስ ምዕራፍ ስምንት ቁጥር ሁለት እነሆም ለምጻም ቀርቦ፣ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት የሚል ቃል እናገኛለን። ለምጽ በመጽሐፍ ቅዱስ ውስጥ የኀጢአት ምልክት ሲሆን እንደማይድን ተደርጎ የሚቈጠርና በጣም የሚያጸይፍ በሽታ ነው። ይህ ለምጻም ወደ ኢየሱስ ሲመጣ ታነጻኛለህ ወይም ልታነጻኝ ትችላለህ ብሎ አልጠየቀም። እምነት ነበረው። የክርስቶስን ጌትነት በመገንዘብ ብትወድስ ልታነጻኝ ትችላለህ አለው። አስታውሱ የሰውየው የዚህን ሰውዬ አነጋገር። ብዙውን ጊዜ የምንጠይቀው የጌታን ፈቃድ አይደለም። ጌታ ፈቃዱ ከሆነ ግን ሊያደርገው ይችላል። የእግዚአብሔርን ፈቃድ ማስቀደም በጣም አስፈላጊ ነው። ይህንን ማድረግ ግን ያስቸግረናል። ጌታ ሆይ፣ ይህንን እንድታደርግ ስለምንፈልግ ታደርጋለህ እንላለን። ለምጻሙ ግን በተለየ መንገድ እንዲህ አለ። እንደምትችል አውቃለሁ፣ ግን ፈቃድህ ነው ነበር ያለው። አስተዋላችሁ? ወይም ደግሞ ልዩነቱን ተመለከታችሁት? ይህ ዛሬ ከምንሰማው ጌታን አንድ ነገር እንዲያደርግ ከሚያዝ ጸሎት የተለየ ነው። ወገኖቼ ሆይ እርሱ ይወስን ምክንያቱም እርሱ የወሰነው ነገር ብቻ ነው የሚሆነው። እስቲ ቁጥር ሶስትን ደሞ ወረድ በሉና ተመልከቱ። እጁንም ዘርግቶ ዳሰሰውና እወዳለው ንጻ አለው። ወዲያውም ለምጻሙ ነጻ ይላል። እግዚአብሔር የተመሰገነ ይሁን። ኢየሱስ እጁን ዘርግቶ ዳሰሰው። ሃሌሉያ! እኔ ለምጻሙን ብነካው ምናልባት ልፈውሰው አልችልም። ይህም ብቻ ሳይሆን በሽታው ሊጋባብኝ ይችላል። ጌታ ግን ዳሰሰው። ይህ ሰው ማንንም ሊዳስስ ማንንም ደግሞ ሊነካ አይችልም ነበር። አንድ ቀን ግን ጌታ ዳሰሰው። ለምጽውን ብቻ አልነበረም ያነጻው፣ ነገር ግን ወደ ቤተሰቡና ወደ እግዚአብሔርም ሕዝብ እንዲቀላቀል አደረገው። አሜን ሃሌሉያ። ይህ ደግሞ አድማጮቼ ለእኔና ለእናንተ ለማንኛችንም ቢሆን ትልቅ ትምህርት አለው። ቁጥር አራትን ተመልከቱ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይለናል። በማርቆስ ወንጌል እንደምናገኘው ይህ ሰው በጣም ከመደሰቱ የተነሣ ላገኘው ሁሉ ተናገረ አወራም።

Just hey. throw የዛሬው ዝግጅታችን በዚሁ ላይ ያበቃል። በቴክኒኩ በኩል እንደ ወትሮሉ ከእኛ ጋር እስካሁን የቆየው ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ከእናንተ ጋር የቆየሁት ደግሞ እኔ አበበ ከበደ ወርቄ ነኝ። ደህና ደግ